ከማህበረሰብ ለማህበረሰብ ለኮፒራይት ጥሰት መፍትሄ እንዲሆን የተጀመረው አውታር ዲጂታል የሙዚቃ መሸጫ ዓለም አቀፍ አገልግሎት ጀመረ። በ2008 ዓመተ ምህረት የሙዚቃ አቀናባሪ ኤልያስ መልካ ድምፃዊ ጆኒ ራጋና ና ሃይሌ ሩት የኮፒራይት ጥሰት የሙዚቃ ቤቶች ከድምፃውያን ስራዎችን ገዝተው ለገበያ ማቅረብ መዳከም የባለሙያን ሕይወት ፈታኝ ስላደረገው ሀገራችን ውስጥ ዓለም ላይ የሚታወቅ ኮፒራይትን ለመከላከል የተጠቀሙበትን መተግበሪያን ጀምር ብለው መከሩ። ሀሳባቸውን ለሌሎች አርቲስቶችና የሙዚቃ አድናቂ ከሆኑ ወዳጆቻቸው ጋር ሰብሰብ በመማለት አውታር መልቲሚዲያን መሰረቱ በ2009 ዓ ም አውታር ለሙዚቃ ማህበረሰብ የማስተዋወቅ ስራ በሸራተን አዲስ ሆቴል ተከናወነ። እንደታሰበው ነገሮች ቀላል አልነበሩም። ፍቃድን ለመስጠት የሚመለከታቸው ክፍሎች ቢሮክራሲ የሙዚቀኛውን መብት የሚያስጠብቅ ስራ ለማገዝ ቢያንገራግሩም፣ መስራቾቹ ተስፋ ባለመቁረጥ ባደረጉት ጥረት ፍቃድ ተገኝቶ በ2012 ዓ ም አውታር ይፋ የዲጂታል ሙዚቃ ሽያጭ በሀገር ውስጥ ጀመረ። ከመስራቾቹ አንዱ የሆነው ድምፃዊ ኃይሌ ሮት አውታር ከታሰበት ጊዜ ጀምሮ አሁን በምን ደረጃ ላይ እንዳለ ይናገራል። ሁለት ሺ ስምንት ዓመተ ምህረት ሀሳብ የጀመረ ነው እና የሀሳቡ መነሻ ያው እንግዲህ የሙዚቃው ገበያ ከጊዜ ወደ ጊዜ እየተቀዛቀዘ በተለይ አሳታሚዎች ከገበያ መውጣት ያው እሱ የራሱ የሆነ ምክንያት አለው። ገበያው ጥሩ ሳይሆን ወይ ሙዚቃ መሸጥ አቁሞ ሳይሆን እነሱ ሌላ ምክንያት አላቸው። ከገበያ መልኩን ቀይረው ወደ ሌላ ነገር የሄዱበት እና ዞሮ ዞሮ ሙዚቃ በቃ አዲስ ሙዚቃ ለማውጣት ማርኬቱ እያቃተ ብዙ ሙዚቀኞች ሙዚቃ እየሰሩ ሙዚቃ እየተሰራ በስቱዲዮ ግን ማሳተሚያው መንገድ አልነበረም። ስለዚህ ይህን ነገር ራሳችን መቀየር አለብን የሚል አቋም ነበረኝ። ስለዚህ ይህን ነገር ዳዊት የሚባል ጓደኛ ያለ፣ ዳዊት ንጉሴ ከእሱ ጋር ሆነን አወራንና ከዛ በኋላ ኤልያስን ከዛ ጆኒን አድርገን ከዛ ደግሞ በተቻለ መጠን ሀሳቡ የገባውና የሚያገዘንን አካል ይዘን እስከ ላይ እስከ መንግስት ድረስ ከፍተኛ የሆነ ተጋድሎ አድርገን፣ ኢትዮ ቴሌኮም ጋር ራሱን የቻለ ሌላ ትግል ነበረ። ምክንያቱም ቦታውንም እዛ የኢንተርኔቱን ነገር በሙሉ ተቆጣጥሮ የሚሰራው ኢትዮ ቴሌኮም ነው። ኢትዮጵያ ውስጥ ብቸኛ ካምፓኒ ነው እና በዚህ አማካኝነት ኢንተርኔት ያው ለሀገራችን የብዙ ዘርፎች እድገት ጠቃሚ የነበር ቢሆንም ለኛን ግን በብዙ መልኩ እኛ ሳንዘጋጅ የኦንላይን ሽያጭ ሀገራችን ሳይዘጋጅ የሙዚቃው ሁኔታ ስርዓት ሳይዝ ቴክኖሎጂው በመምጣቱ በጣም ጎድቶን ነበር እና ይህን ነገርም እንዲገነዘቡ በማድረግ የችግሩም የመፍትሄውም አካል እንዲሆኑ በማድረግ አውታር ራሳችን አቋቁመን ከዛ በኋላ ብዙ የሆኑ እኛ መጀመሪያ ቀላል መስሎን ነበረ። ያው እኛ ሙዚቀኞች ነን እና እና በጣም አቅለለው ነበር እና ከዛ እንግዲህ ስራ ውስጥ ከገባን በኋላ የቴክኖሎጂው ስራ እኛ ሀሳቡን ነው ይዘን የመጣ ነው ያን መተግበር ደግሞ ሌላ ጉዳይ ነበር ለምን እኛ ሀሳቡ ላይ ስንነሳ ይሄ ፓኬጅ እንገዛለን ኢንተርኔት እና ኢንተርኔት ከገዛን ዳታ ነው ኢንተርኔት የሚልክልን በሜጋባይት እና ሙዚቃ ደግሞ ሰባት መቶ ሜጋባይት አንድ ሲዲ ስለዚህ ይህን ነገር በዚህ መልክ ይቻላል ማለት ነው በሚል ሀሳቡን እዛ ድረስ ይዘ ነው ይሄድ ነውና፣ ቴክኖሎጂው በራሱ የፈጠረው ሀገራችን ውስጥ ያለው የባለሙያ እንደ ልብ መቃየር የምትችለው እንደ ልብ የምታገኘው ባለሙያ የለም። በዛ የተነሳ ከዚህ በፊትም ላውንጅ ተደረገ ኤልያስ እያለ ከዛ ያ እንደገና ፌል አደረገብን አፕሊኬሽኑ። ከዛን ሌላ እንደገና አዲስ በፍጥነት ያው ለነገሩ ከመጀመሪያው ጀምሮ ትልቅ ሲስተም እየተሰራ ነበረ። ያ ፌል አደረገ ምልህ በጊዜያዊነት እየተሰራ ነበረ። ዋናው ሲስተም ግን ተሰርቶ ደረሰ ከዛ በኋላ። ስለዚህ ያው አንዳንድ ሰዎችን አስቀይመን ነበረ። ብዙ ሰው ኤክሳይትድ ሆኖ ጠብቆት ነበረ እና አንዳንድ ነገሮች ቴክኒካል ችግሮች ገጥመውን ነበር፣ ያው አዲስ ቴክኖሎጂ እንደመሆኑ ለሀገራችንም። ከዛ ያንን አለፍን። ከዛ ባሻገር በተለይ የአውታር ዋና መምጣት ትልቁ ጥቅሙ ለሙዚቀኛው ነው። ኦፍኮርስ ካምፓኒውን በራሱ ይጠቅመዋል። የሚሰራው ስራ ማንም ሰው ራሱን ጠቅሞ ሰውን ሊጠቅም ነው የሚነሳው። እና ነገር ግን እዚህ ጋር አውታር የፈታው ትልቅ ነገር ምንድን ነው? ለምሳሌ አንድ ሙዚቀኛ ሙዚቃ እየሰራ እንግዲህ መከራውን አይቶ ሙዚቃ ከሰራ ከጨረሰ በኋላ ደግሞ የታወጠዋለሁ ሌላ ፈተና ነው። ስለዚህ ይሄን ነገር ኢትዮጵያ ውስጥ በጣም ኢትዮጵያ ሕዝብ የራሱን ሙዚቃ የሚወድ ነው የራሱን ሙዚቃ የሚሰማ ነው። እንደ ሌሎች እንኳን ሀገሮች በጣም በውጭ ሀገር ሙዚቃ ገበያው እየተዋጣ አይደለም። ስለዚህ በዚህ የተነሳ እኛ ያዋጣናል ብለን ይህን ነገር ተጠናክረን ኤልያስን በህይወቱ ህይወቱ እስከሚያልፍ ጊዜ ድረስ ያው የቀን የሌሊት ልማችን ይሄ ነበረ እና ይህን ነገር እሱን ካለፈ በኋላ እኛ ጠንክረን ይህ ነገር እዚህ ጋር እንዲደርስ አድርገነዋል። በአሁኑ ሰዓት ብዙ ሙዚቀኞች ይጠቀሙበታል። ሰዎች እንደ ፕላትፎርም መጥተው ስራቸውን ልክ እንደነ አይቲዩንስ እንደነ ሲዲ ቤቢ መጥተው ጭነው አስፈላጊውን የሆነ ፐርሰንት እና ተገቢውን ጥቅም ያገኙበታል። ራሳችን አርቲስቶች ይዘን በማስተዋወቃችን አውታር በአንድ ጊዜ በብዙ ሰዎች ዘንድ ለመታወቅ ችሏል። ለምን አርቲስቶች ራሳቸው ሙዚቃውን ላይ ሰው የሚያውቃቸው ሰዎች ናቸው፣ ይሄንን ስራ ይዘው ወደ ገበያው የመጡት። ስለዚህ ይሄ አንድ አድቫንቴጅ ነበረው ለእኛ ለማስታወቂያ። ሌላው በቋንቋ ነው የተዘጋጀው። ተጠቃሚዎች አሁን ለምሳሌ በአምስት አይነት ቋንቋ ነው አማርኛ፣ ኦሮምኛ፣ ትግርኛ፣ ሶማልኛ፣ አፋርኛ አለው። የውጭንም ስራ በተመለከተ በተለይ አሁን አውታር ከሀገር ውስጥ ነበረ የሚሰራው አሁን ግን ወደ ውጭ ወጥቷል። አሁን ሞከራው እየጨረሰ ነው። በዚህም አጋጣሚ ያው ኦፊሻል አይደለም እንጂ አይኦኤሱም ቴስት ላይ ነው ያለው። አይኦኤስ ማለት ለአይፎን ስልኮች ማለት ነው። ስለዚህ በእያንዳንዱን ሰው በራሱ ቋንቋ ለመድረስ እየተሞከረ ነው። ከአውታር መስራቾች አንዱ የሆነው ግርማ ዘለቀ ቴክኖሎጂ ባመጣው ችግር ምክንያት ሙዚቃ ተሰርቶ በአግባቡ ለሕዝብ ስለማይደርስ የባለሙያውን ጥቅም ለማስከበር አውታር መጀመሩን ይገልጻል። ቴክኖሎጂ ባመጣው ችግር ምክንያት ሙዚቃ ተሰርቶ ተለፍቶ በአግባቡ ለሕዝብ ስለማይደርስ ያው ድሮ በሲዲ በካሴት የሚወጣው ነገር አሁን በዲጂታል መንገድ ሰው ልመደና በቴሌግራም በዩቲዩብ ላይ በነጻ የሰው ስራ በአግባቡ ተለፍቶ ስንት ድቃም ተጠቅሞ ሰዎች ዝም ብለው በቴሌግራምም በዩቲዩብም እያወጡ ብዙ ነገር ልፋትን ዳሜጅ እያደረገ ሲመጣ፣ ያው እኛ ደግሞ ይሄ ነገር በምን አይነት መንገድ ቢመጣ ሌላው አለም በምንድን ነው እየተጠቀመ ያለው የሚለው ነገር ሲታሰብ በዋናነት ሀይሌ ኃይሌ ቦቴ እና ሰባ መጣ። ከዛ የሊያስ ስቱዲዮ ዳበረ። ከዛ በኋላ በተቻለ መጠን ወደ ተግባር ለማውረድ ከሶስት አመት በላይ ፈጀብን። አሁን በኢትዮ ቴሌኮም በኩል አፕሊኬሽንን አሰርተን በገንዘብ የከዚህ በፊት የወጡትንም አዲስ የወጡትንም ስራዎች አርቲስቱንም ተጠቃሚ በሚያደርግ መንገድ ወደ የሙዚቃ ስራዎቹ አውታር ላይ እንዲጫኑ ፈቃደኛ የሆነው ኑሮ ሜልበርን አውስትራሊያ ያደረገው ድምፃዊ ናቲማን አውታር አለም አቀፍ አገልግሎት መጀመሩ ኢትዮጵያ ውስጥ የሚወጡ ስራዎች በተመሳሳይ ቀንና ሰዓት በየትም የዓለማችን ጫፍ ላይ የሚገኙ ኢትዮጵያውያን ማግኘት ያስችላቸዋል። ከዓለም አቀፍ መተግበሪያዎች የሚለየው ነገር አገርኛ መሆኑ ጥቅሙ ለባለሙያው ስለሆነ ኢትዮጵያውያን አውታር ላይ ገብተው ሙዚቃዎችን በመግዛት ሀገርና የሀገራቸውን አርቲስቶች ይጠቅማሉ ብዬ አስባለሁ ይላል። ሀገር ቤትም እያለሁ እንግዲህ ሁሌ የኮፒራይት ነገር ሁላችንን የማያስመስበን ስለነበር እና ከጀማሪዎቹ ጋር ደግሞ ረጅም ጊዜ ግንኙነት፣ ጓደኝነት፣ ወንድማማችነት ስለነበረኝ ከጆንዳ ጋም፣ ከደሮት ጋም፣ ከኤልያስ መልካም ጋር ነፍስ የሚመር እና አካባቢ ላይ ካሉት ከብዙዎቹ ጋር አብሬ ሙዚቃ አጋጣሚ ነበረኝ። ስለዚህ ድሮም ማቅ ነበር። ግን አሁን ላይ ደግሞ እኔ ወደዚህ ወደ ሜልበርን ሙቭ ካረኩ በኋላ ያው እነሱ በደንብ እስከ መጨረሻው ገፍተውበት ለዚህ ያብቅተውታል። ስለዚህ በፊት ጀምሮ የሰማሁት ግን ሙዚቃዬን በቅርብ ነው። በተለይ ሁለተኛ አልበሜ ከወጣ በኋላ በሲዲ ነበር ለኢትዮጵያ አድማጭ የቀረበው። አሁን ግን ለዓለም አቀፍ አድማጩም ሀገርቤትን ላለም ሰው አውታር ላይ ይገኛል ማለት ነው። በአብዛኛው ውጪ ያለው ሰው አክሰሶ አለው አይቲዩን ላይም፣ ስፖቲፋይ ላይም ሁሉም ላይ ወር አፕል ሚውዚክ የትም እየገቡ ለመግዛትም ሆነ አማዞን የትም ላይ እድሉ አለው ግን አውታር ለመጀመሪያ እነሱም ሲነሱ እንደነበረው እንደሚገባኝ እነሱም በኃይለኛ ፕሮሞት ያደረጉት የነበረም ያስተዋውቁት የነበረው ሀገር ቤት ላይ ነው። ሀገር ቤት ላይ የነበረው አክሰስ ሲዲም እየቀረ ስለነበረ በፍላሽ እያደረገ ሰው ኮፒራይት በጣም ተቸግሮ ነበር ለአርቲስቱ። ስለዚህ አሁን ሁሉም እጁ ላይ ያለው ዘመናዊ ስልክ ስለሆነ በዛ አክሰስ እንዴት መጠቀም እንችላለን ወደሚለው በሚለው እሳቤ ነው። የመጀመሪያው እሳቤያቸው ሀገር ላይ ነበር ግን ከዛ በኋላ ደግሞ ጥያቄም እንደሚመስለኝ ከውጭም ያለው እኛንም ጨምሮ እኔም አሁን ልክ እንደ ተጠቃሚ እንደ አውታር ላይ ሙዚቃ አድማጭ ወይም ሙዚቃ ገዢ ብታስበኝ ብዙ አልበሞች ሲወጡ በጣም ቶሎ አይደርሱም ወደ ውጭ ሀገር ወይ አይቲ ላይ ካልተጫኑ ወይ ዩቲዩብ ላይ ካልገባዩ ብቻ የሆነ ነገር ስለዚህ እኔም አንዱ ጠያቂ ነበርኩኝ ለዓለም አቀፍ ገበያ እንዲ ለዓለም አቀፍ አፕሊኬሽኑን ለዓለም አቀፍ ወደ ዓለም አቀፍ ገበያ እንዲቀላቅሉት። ስለዚህ መቀላቀሉ ቶሎ በትኩሱ የምትፈልገውን አዲስ ሙዚቃ ማግኘትም ትችላለህ። እንደገና ደግሞ የቆዩትንም እንድታገኝ ያደርጋል። ከሌሎቹ ከና አይቱም ከመሳሰሉት፣ አሁን በተለይ ደግሞ ከሚጭኑት አግሪጌተር ከሚባሉት አሁን እነ ሲዲ ቤቢ ከተለያዩት፣ ከሞንዶች ሁን ከእነሱ የሚለይበት ምክንያት ምላው አንደኛ የራሳችን የሀገር ልጆች ነው። ስለዚህ ጥቅሙም ቀጥታ ከሀገር ልጆች ከነሱ ተነስቶ ወደ ድምፃዊው ቀጥታ ነው የሚደርሰው። ወደ ሌሎቹ ግን ስደርስ ጥቅሙ ሌሎች ጋር ደርሶ እንደ ሶስተኛ ወገን ከሶስተኛ ወገን ጋር ደርሶ ነው ወደ አርቲስቱ የሚሄደው። ይሄ ግን ቀጥታ ከሀገር ልጅ ከሀገር ልጅነቱ ጋር አክሰሱ እዛው ስለሆነ አርቲስቶቹም እዛው በቀላሉ ማግኘት ስለሚችሉ ጥቅሙ ለአርቲስት ሁለቱም ራሱ ደግሞ ለአፕሊኬሽን ክሬት ላደረጉት ልጆች ትልቅ ጥቅም አለው ብዬ አስባለሁ። ስለዚህ ኦዲንሱ ይህንን አስበው ሞር ከዚህ በኋላ ያሉትን ነገሮች ወደ አብታር ላይ የገባ ጋዳምነት ቢገዛ ጥሩ ሀገሩንም ይጠቅማል፣ የሀገሩንም ልጆች ይጠቅማል ብዬ አስባለሁ። በመሳሪያ የተቀነባበረ ስጦታ የተሰኘ የሙዚቃ ስራውን አውስትራሊያ ውስጥ ሰርቶ ለሙዚቃ አድማጮ ያደረሰው ሳክስፎኒስት ሰለሞን ሲሳይ ስራዎቹ አውታር ላይ መጫናቸውን ገልጾ ከተጠቃሚነት አንጻር ወደፊት የሚታይ ነው ሲል ይገልጻል። የሆኑ ሲል መሰረት ጀምሮ ስላለኝ ኢንፎርሜሽኖች ይደርሱበትን ሰማ ነበር። እዚህ ደረስ እንዲሆነ እንዲተደረገ እየተባለ ሰማ ነበር እና ይሄ ነገር እንዲሁ አንድ ነገር ላይ ይደርሳል ምናምን እያሰብ ነበር። አሁን ይሄ በኢትዮጵያ አንድ እድገት ወደፊት ነው። ይሄ ሌሎች ዓለሞች ሌላ በሙዚቃ እንደዚህ አይነት የሙዚቃ መተግበሪያ እንትን ሙዚቃቸውን ኦንላይን የሚሸጥበት መንገድ ምናምን እኛ ሀገር ላይ ይሄ መጀመሪያ ነው እና እንደ እድገት ነው እንማየው እንደ ሀገር እድገት አይ ይህን እንዳሰቡት ልጆች ትልቅ ክብር አለኝ። አዲስ ሰው ገና አሁን ኢንተርናሽናል ራሱ አሁን በቅርብ ነው። በመላው ዓለም ያለ ሰው መግዛት ይችላል። በፊት ኢትዮጵያ ውስጥ ብቻ ነበረ ያ ነገር እኛ ዲል ባረግንበት ጊዜ። አሁን ግን መላው ዓለም ላይ እኔ ከአውስትራሊያ ሆኜ የጋሼ ጥላውን አዲሱ ነ አልበም እዚህ ሆኜ ይገዛለሁ። አሜሪካም ያለ ሰው ይህን ማድረግ ይችላል። ኤሮፕ ያለ ሰው ያን ማድረግ ይችላል። ይሄ አሁን ነው አዎ ወርድ ዋይድ የሆነው እና ማንም ሰው ከፈለገበት ቦታ ላይ ሆኖ ማግኘት ይችላል ወርድ ዋይድ ከሆነ ቅርብ ነው ጊዜው በአገር ውስጥ ብቻ ነበር እኔ እንትን በማረበት ጊዜ የኔ ሙዚቃ ሎድ በተደረጉበት ጊዜ አገር ውስጥ ብቻ ነበር የነበረው አሁን ወደ ውጭ ሀገርም ሰፍቷል ውጤቱን ቀስ ብለን ነው የምናየው የትም አለም ላይ ለምትገኙ የሙዚቃ አድናቂዎች እዛ ላይ አዲሱን አልበሜን ስጦታ ማግኘት ትችላላል። ሜልበርን ላሉትም ሸክላውም አለ በተለያዩ ሾፖች ላይ ሸክላዎችም አሉኝ። ከዛ ውጭ ደግሞ ፐርፎርም አደርጋለሁ በቅርብ የተለያዩ ቦታዎች ላይ ለምሳሌ ቅዳሜ ሜ ኤይት በባር ኔክስት ዶር ጨዋታ አለው። ጊዜ ካላችሁ መታችሁ እንድታዩን እንጋብዛለን። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።